እንግዲህ የተለያዩ አካላትን ለማነጋገር ጥረት አድርጌ የነበረ እሳቸውም ለማግኘት አሉበት የተባለው አዳማ ሄድኩኝ። ያረፉበት ሆቴል ስንሄድ ዛሬ ወጥተዋል ነው የተባለው። በተለያዩ አካላት መግለጫ ወጥተዋል። ከብሔራዊ መረጃ እና ደህንነት እንዲሁም ከጸረ ሽብር ግብረ ኃይል ለጋራ ጥምረት የወጣ መግለጫ ምንድን ነው? እሳቸው ላለፉት አስራ አራት አመታት በተቃዋሚነት ሲንቀሳቀሱ የነበረ ቢሆንም ላለፉት አንድ አመት ያህል ከብሔራዊ መረጃ እና ደህንነት ጋር ግንኙነት እያደረጉ በአጠቃላይ እሳቸው ከመንግስት ጋር ግንኙነት በማድረግ የተለያዩ ስራዎችን ሲሰሩ እንደነበረና ቆዩ እስከተባሉበት ጊዜ በመቆየት መመለስ እንደቻሉ ነው። ለመንግስት ሚዲያዎች እና ከመንግስት ጋር ቅርበት ያላቸው ተብለው ለሚታወቁ የተለያዩ የዜና ማዕከላትም እሳቸው መግለጫ ሰጥተው ነበረ እና እዛ ኤርትራ ውስጥ በተንደላቀቀ ኑሮ ይኖሩ እንደነበረ፣ በግላቸው ምንም ችግር እንዳልነበረባቸው፣ ሆኖም ግን ኢትዮጵያ ውስጥ ያለው ሁኔታ በማየት ያለውን ነገር የተነሱበትም ነገር በማየት እሱን ችላ ማድረግ ከመንግስት ጋር አብረው ይሰሩ እንደነበረ ነው እየተናገረ ያሉት። ይህንን በተመለከተ ህዝብስ ምን ይላል? ምን የሚሰማ ነገር አለ? የህዝቡ አስተያየቶች የተለያዩ ናቸው። እንግዲህ እሳቸው የሚደግፉ በዚህ ማድረጋቸው የትጥቅ ትግል አያስፈልግም ለሀገራችን እንደዚህ ማድረጋቸው ጥሩ ነው የሚል አንድ ክንፍ አለ። በብዛት ግን የሚሰማው ለምሳሌ እኔ በዚህ ሁለት ቀን የፍርድ ቤት ውሎ ለመዘገብ ሲሄድም ለደም ሄድ እሳቸው ለሚመሩት ድርጅት አባላት ትመለምል ነበር ተብሎ የተከሰቷል። ሁመራ ላይ እሳቸው ድርጅት የ ሰላም ባስ ቦምብ ጠምዶ በርካታ ሲቪሎች ሞቷል። በተለያዩ በዛ በሁመራ መስመር በኤርትራ ድንበር አካባቢ የእሳቸው ድርጅት እና ሌሎች የተንቀሳቀሱ ድርጅቶች፣ በተለይ ደግሞ የእሳቸው ድርጅት ያተሞን የሚመሩት ድርጅት በርካታ ንጹሀን ዜጎች ገድሏል። ስለዚህ ይሄኛውን ግድያ ኃላፊነት የሚወስደው ማን ነው? እንደ ጀግና መቆጠራቸው ለዚህ ኃላፊነት ይስላለ ትግራይ አካባቢ የደምሂት አባላት ናችሁ ተብለው ወይም ደግሞ ለዛ ትንቀሳቀሳላችሁ ተብለው የታሰሩ በርካታ ኢትዮጵያውያን ያሉ በርካታ የትግራይ ተወላጆች አሉ። እነዚህ ምንድን ነው ዕጣ ፈንታቸው? እሳቸው ስልጣንም ይሰጣቸው ጥቅምም ይሰጣቸው በማይታወቅበት ሁኔታ እሳቸው ገቡ ተባለ። ከእሳቸውም ጋር የነበሩ ሰራዊቶችም ገቡ ተባለ። ከዚህ በፊት ትግራይ አካባቢ በስፋት የሚነገረው ከደደቢት የብድርና ቁጠባ ተቋም ጋር ብድር ወስደው መክፈል ስላልቻሉ ወደዛ ሄዱ የሚል ነው ያለው የመልካም አስተዳደር ችግር ያለው የዲሞክራሲ አፈና ምናምን ዋጋ አይሰጠውም ነበር በዚህ ምክንያት ነው የወጡት የሚል ነገር አይነገርም ነበር በገዢው ፓርቲ አካባቢ እስከነመኖራቸውም ይህን ያህል ጦር ያላቸው ስለመሆኑም ትገርም ነበር። በሚዲያ አሁን ነው እንደዚህ አይነት ነገር መጣ እየተባለ ያለው እና አቶ ሞላ ይህን ሲያደርጉ ለግላቸው ጥቅም ሊኖር ይችላል፣ ምናልባትም ለሀገሪቱም ከትጥቅ ውጪ በሰላማዊ መንገድ ለመንቀሳቀስ እድሉ ይፈጥር ይሆን ይሆናል የሚሉ ወገኖች አሉ። ከዛ ውጪ ግን በሳቸው ስም እሳቸውን ብለው በየእስር ቤቱ ያሉት እጣፈንታቸው ምንድን ነው? ፊት በሰላም ባስም በተለያዩ በመንገድ ፈንጂ በመቅበርም ብዙ ኢትዮጵያውያን ሞተዋል። ወርቅ በባህላዊ መንገድ ወርቅ የሚያመርቱ በድንበር አካባቢ የሚሉ ለእሳቸው ድርጅት ወታደር ኃላፊነትነት ለመመልመል ታፍኖ ተወስዷል። ሚዲያም አልሸፈነው። ይህ ሁላ ኃላፊነት የሚወስድ ማን ነው? ከእሳቸው መምጣቱ በላይ ምንድን ነው የሚደረገው? ይሄኛውስ ኃላፊነት የሚወስደው በየእስር ቤቱ በእሳቸው ድርጅት አባልነት ስም የተከሰሱት ምንድን ነው የሚሆን ተጻፈንታቸው የሚለውን ነገር በጣም አነጋጋሪ ጉዳይ ነው ያለው። በየሶሻል ሚዲያው በየመዝናኛውም ይሄ ጉዳይ ትልቅ ህዝባዊ አጀንዳ ሆኗል። አዜባ አሁን የት ነው ታዲያ አሉ የሚባሉት ወታደሮችም ይዘው ገቡ የተባሉት ወታደሮች የት ናቸው? እሳቸው ራሳቸው የት ናቸው? አሁን አዳማ ነው ያሉት የሚል መረጃ ደርሶኝ፣ አዳማ ጀርመን ሆቴል እዛው ነው ያሉት። እዛው ሆኜ ነው የማናገርሽ ያለሁት። ዛሬ ጠዋት ወጥቷል የሚል መረጃ ነው ያገኘሁት። በአጠቃላይ ሰራዊቱ ደግሞ ያለው እዚህ አዳማ ውስጥ ያለው የኦሮሚያ ፖሊስ ማሰልጠኛ ኮሌጅ እዛው ውስጥ ነው ያሉት ሰራዊቶቹ ተብሏል። እና ገብተን ለማነጋገር እንችል እንደሆነ የሰራዊት አባላት ጥያቄ ያቅርበን፣ ዘቦቹ ከለቆቻችን ጋር ተነጋግረን መልስ እንሰጣችኋለን ብለውን፣ ያው አሁንም በዚች ደቂቃ እዛው ነው ያለሁት። ምላሽ ካገኘውኝ እንግዲህ አነጋግሬ የተጨባጭ ነገር እ እቀርባለሁ። ዮሐንስ ገብረ እግዚአብሔር ከአዳማ ለሰጠህን ማብራሪያ አመሰግናለሁ። እኔም አመሰግናለሁ።